በሰሜን ወሎ በወልዲያ በመርሳ በቆቦ እና በሌሎች የዞኑ ከተሞች ውጥረቱ እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ በመታሰር ላይ መሆናቸውን ያነጋገርናቸው ነዋሪዎች ገልጸዋል። በመርሳ የታሰሩ ይፈቱ የሚል ጥያቄ ያቀረቡ ወጣቶች በአሰቃቂ ሁኔታ በታጣቂዎች መደብደባቸውን የአይን እማኝነኝ ያሉ ነዋሪ ተናግረዋል። በከተሞቹ የመንግስት መስሪያ ቤቶችም ሆነ ንግድ ቤቶች ተዘግተዋል። የፌዴራል አድማ በታኝና ነዋሪዎች አጋዚ እያሉ የሚጠሯቸው ልዩ ኃይሎች ህንፃዎቹን እየጠበቁ መሆኑን ይናገራሉ። የመርሳ ከንቲባ ከተማዋን ለማረጋጋት የሀገር ሽማግሌዎች ባሉበት ተነጋግረን፣ ተስማምተን ተለያይተናል ብለዋል ሽማግሌዎቹ ግን የተስማማነው ነገር የለም ነው የሚሉት። ጽዮን ግርማ ዝርዝሩ አላት። በሰሜን ወሎ ዞን በወልዲያ በቆቦ በመርሳና በነሱም አቅራቢያ ባሉ ገጠር ከተሞች ግድያ፣ ተቃውሞ፣ ግጭት ቃጠሎ መከሰት ከጀመረና ውጥረት ከነገሰ ዛሬ 11ኛ ቀኑን ይዟል። ተቃውሞውን ከተቀላቀሉት ከተሞች አንዷ መርሳ ከተማ ውስጥ ዛሬ ወጣቶች መደብደባቸውን ስማቸውን እንዳንጠቅስ ድምፃቸውንም እንድንቀይር የጠየቁን አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል። የከተማው የሀገር ሽማግሌዎችና የሃይማኖት አባቶች በርካታ ወጣቶች መታሰራቸውንና ሁኔታውንም ለማስተካከል ወጣቶቹ ከእስር እንዲፈቱ በአዳራሽ ውስጥ ተሰብስበው የከተማውን ከንቲባ በማነጋገር ላይ ያሉ በርከት ያሉ ወጣቶች ከውጭ እንደነ ይናገራሉ። በመጨረሻ ወጣቶቹ በፌዴራል አድማ በታኝ ና በልዩ ኃይል ታጣቂዎች መከበባቸውንም ይገልጻሉ። ነዋሪው ያ መከላከያ አዛዡ እያነጋገራቸው ነበረ። ሽማግሌዎቹም አሉ እዛው፣ ወጣቶቹም ቁጭ ብለው በስነ ስርአት ከመንገድ ዳር ላይ እያነጋገረ እያለ አለመግባባት ተፈጠረ፣ አይነት አድርጎ ኃይል ተጠቀሙ። ወታደሮቹ ከዛ ከበው በከፍተኛ ሁኔታ በጭስ ቦምብ አፍነው። ዙሪያውን ከበዋቸው ነበር። እነሱን በሚያወያይበት ጊዜ ሌላው ጦር እየከበበ ነበር እና መንገድ መሀል ላይ አጣብቀው ኦብልስቶን ድንጋይ ላይ ልብሳቸውን ሰብስቡ ብለው በእግራቸው ያንበርክከው ከፍተኛ ሁኔታ ነው የደበደባቸው። አሁን ወስደዋቸዋል። እዚህ የሚቆዩት የተወሰነ እዚህም አካባቢ ያሉ በጥፈት ቤት አካባቢ ነው የሚባለው ሌሎችም ወስደዋቸዋል ከአሁን አሁን ስፓልት መውጣታት በጣም የሚያስፈራ ነገር ነው ራሱ ወታደሮች በቃ ዜጋሽ አይመስሉሽም ስታያቸውም በጣም ነው የሚያናድዱሽ መሳሪያ እያያዛቸው ሁሉ ያስጠላሻል ምክንያቱም ቀስተው ነው ወደ አንቺ ወድረው ነው የምታያቸው አንቺንም ሲያዩሽ የውጭ ዜጋ ነው የሚመስሉት ሰውን በጣም ጠለ ጠልተዋቸዋል በከፍተኛ ሁኔታ ምክንያቱም አንቺን መቅጣትም ምንም አለ የሚያጠፋ መቅጣት፣ በህግ መጠየቅ እንኳ ቢቀር፣ በስርዓቱ ማሰር፣ ለጊዜው ማቆየት እስኪረጋጋ ድረስ አለ። ግን ሰውየው ዳግመኛ እንዳይነሳ አካለ ስንኩል እንዲሆን አድርጎ ያን ያህል ጉልበት ላይ ሎሚውን መስፈር እንደዚህ መምጣት በጣም የሚዘገንን ነገር ነው። ልክ ዜጋሽ አይመስልሽም። እንደዛ የደበድቡ ሲታይና ችግር ይፈጠራል። ችግር ከተፈጠረ በኋላ ጦር ይመጣል፣ ይደበድባል፣ በቃ ይሄ ደግሞ ነገሮችን እያባሰው ይሄዳል እንጂ የሞተበት ቤት ቤተሰብ አለ የተገደደበት ያዝም አይልም ጓደኛ ለመዳ ዝማዳለ የሀገርሽ ልጅ ሞታል። መርሳ ከተማ ጠዋት ላይ መረጋጋት ታይቶባት ነበር ያሉት እኚህ ነዋሪ ተመልሶ ውጥረት ሰፈነበት ይላሉ። የሀገር ሽማግሌዎቹ ከዚህም በኋላ ተስፋ ሳይቆርጡ ለመነጋገር እየሞከሩ ነበር ብለዋል። በውይይቱ ላይ የተሳተፉ ሽማግሌዎችን ያነጋገርን ሲሆን የመርሳ ከተማ ከንቲባን አቶ አዲስ መለስን ስለውይይቱ ማምሻውን አነጋግሬያቸው ነበር። እኛ በአብዛኛው የንግድ እንቅስቃሴ ውስጥ የገባ የንግድ ድርጅት ባለቤት ስለሆነ የመጀመሪያው የራሳቸውን ድርጅት መክፈት ሰላምን ለመረጋጋት አንዱ ከተማ የሚገልገል ያለበትን አገልግሎት ተገልጋይ የበለጠ ማጠናከርና ከወደ ሙሉ ሰላሙ ለማምጣት የንግድ ድርጅቶች መከፈት አለባቸው የሚል ሀሳብ ነው ተይዞ ነበረው። ሌላው የመንግስት ሰራተኛ አገልግሎትም ስራ መጀመር ያለበት ሁኔታ መኪና አገልግሎትም በከተማችን ላይ ቆም ብሎ ስለነበረ ከወደ ሁለቱም አቅጣጫ ስለዚህ ከተማ ላይ ገብቶ አገልግሎት መስጠት አለበት የሚሉትን ነገሮች ነው ሀሳብ ያለው። ሌሎቹ ላይ መበታውን ባለው ሁኔታ ከተማችን እየወደመች ያለች በየመንገዱ የወደቁቱ በቃጠሎ ላይ የወደሙ ቤቶችና ዘታብረቶችም እነሱ የወደቁትን በፍጹም ትክክልም አደለንም አውግዘናል። ቃጠሎን በተለይ አሰቃቂ በኢትዮጵያ ደረጃ አሰቃቂ የሆነውን ቃጠሎ ድርጊት መፈጸም ያለበትም ነበረ ከመጀመሪያውም ቀድመን ተወያይተን ስለነበረ በዛ ውይይት ላይ መሪዎቹ የሃይማኖት አባቶቹ ጋር የተደረገው ውይይት ውጤታማነቱ ትንሽ የተጀመረው እና የተካሄደው ድርጊት ትክክል አይደለም የሚሆን ነገር አውግዘዋል። በሰው ላይ በተለይ ሰላም አስከባሪ ሰላሙን ለማስከበር ያደረገ የነበረውን እንቅስቃሴ የተወረወረ ቦምብም በጣም ሕብረተሰቡ ቁጣ ውስጥ አስገብቷን በዚህ ላይ መሆን ያልተደረገ ድርጊት ተፈጽሟል። እና አሁን ባለው ሁኔታ ግን እነዚህን ነገሮች ማስተካከል አለብን የሚነገር ነው። ይዘው የነበረው የሆነ ወጠኞች ምናልባት ከሌላ መልዕክት የሚያመጡት የስጋት ሆን የሚል ነገር ስለሆነ በፍጹም ያለ ስጋት ድርጅቴ እንከፍታለሁ። አገልግሎት ይሰጣለሁ በሚል መንገድ ተግባብተን ነው የተለያየ ነው። ሽማግሌዎቹ ካሏቸው ከጠቀሷቸው ነገሮች ውስጥ በከተማ ውስጥ ወጣቶች በብዛት ታስረዋል። ከሁለት መቶ ሀምሳ በላይ ወጣቶች ታስረዋል። ያሉትን ነገሮች እኛ እናስተካክላለን፣ ልጆቻችን ግን ይፈቱልን፣ ፍቱልን። መክፈቱንም ቢሆን መጀመሪያ ላይ መንግስት፣ መስሪያ ቤቱን ይክፈት። የመንግስት መስሪያ ቤት ከተከፈተ በኋላ ነው ንግድ ድርጅቶችን ክፈቱ ልትሉን የሚገባው የሚል ጥያቄዎችን እንዳነሱላችሁ በመጨረሻ ባለመግባባት እንደተሰናበት ጥያቃችሁና እንደውም ወጣቶች ተከበው በአስለቃሽ ጭስ ከዛ በኋላ ከፍተኛ ድብደባ እንደደረሰባቸው የገለጹልን። እሱ እንግዲህ እኛ በሙሉ ተግባብተን ሙስሊሞቹ በድዋ ክርስቲያኖች በጸሎት ነው የተለያየ ነው። ጠዋት ላይ እኛ ገና ወደ ውይይት ሳንገባ የእስረኞች ሰቱ የሚል ሰልፍ አካሂደው ነበረ ወጣቶች። ከዛ ባለው መንገድ ሽማግሌዎቹ ለመገልገል እናጠቃላይ ያለው ነገር ትክክል አላችሁም እኛ በዚህ መንገዱን አሁን የታመጡ ጥያቄ በሚል መንገድ ትንብለውታል ግን መጨረሻ ላይ ከዛ በኋላ በጋራ ብትሆን የተወያየ ነው። ውይይቱ በግልጽ እኔ ጋር የተወያየ ነው ነው እንትን የምንለው እየተነጋገር ያለ ነው ማለት ነው። ስማቸው እንዲጠቀስ ያልፈለጉና በዛሬ ዕለት የሀገር ሽማግሌዎቹ ውይይት ላይ ነበርኩ ያሉ የከተማ አዛውንት ውይይቱ በምን መልኩ እንደተከናወነ ጠይቄያቸው ነበር። ዛሬ የሀገር ሽማግሌ እና በጋሮች የሃይማኖት አባት ሁሉም እና ቅሬ አባቶች ተሰብስበው በዛሬ ዕለት የታሰሩ ሰዎች ፈቱ የሚል አቅርበን ነበር። አይቻልም አለ ፌዴራል መንግስት ነው ዋላ ከንትሎን ይዘን ነበር አሁን ይፈቱ አልቻሉም። ትሩም እየቀጠለ እየቀጠለ ነው የሄደው የመንግስት ሀይል ግን በጣም ገብቷል። እንደው እናንተ እንደ አገር ሽማግሌ ምንድን ምን አይነት መፍትሄ ነበር የጠየቃችሁት? የሀገር ሽማግሌማ ሀላፊነትን እንውሰድ ና ልጆቻችንን እንያዝ ና መክረን እናስገባለን ልቀቋቸው፣ የታሰሩትን የሚል ነበር። ሀገር ሽማግሌ አቀረበው ምን አሏችሁ? ሊቀበሉን አልቻሉም። ሊቀበሉን አልቻሉም። ከንቲባውም መብት ይህን አይደለም፣ የፌዴራል መንግስት ነው መብት ያለ። በአይዲንም ጽሕፈት ቤት ኃላፊውን ጠርተን ነበር። እኛ እንኳን ሌላው ቀርቶ መታወቂያ እየጠየቁን ነው የምንገባው፣ እኛ ልንጠይቅ አንችልም። መንገዶች ይከፈቱ፣ ቡና ቤቶች እና ድርጅቶች ይከፈቱ፣ መስሪያ ቤት ይጀምር የሚል ነው ያቀረቡ እንዴት አድርገን ተከፍቶ ማን ኃላፊነትን የሚወስደው ወጣቱ በሙሉ በሜዳው ተከስክሷል። ይህን ነገር እንዴት እናደርጋለን የሚል አሉና ያው እንግዲህ የፌዴራል መንግስት እርምጃ ወስድ ያለው ብለዋል። አሉና እንግዲህ ዝም ብለን ወጣነ፣ መፍትሄ አጣነ። በሙሉ አምስት መቶ በላይ ህዝብ ተሰብስቦ ነበር አዳራሹ ንብረት ስለተቃጠለባቸው ሰዎችስ የተነሳ ነገር አለ። ያንንም የሀገር ሽማግሌ የተቃጠሉትንም እናስተዛዝናለን ነው። ተቃጠላል። ቢያንስ ብዙ ቤቶች ተቀጣጥለዋል። ድርጅ ብዙ ድርጅቶችም እንዲሁ ተቃጥለዋል። እነዛንም እነዛንም እናተካካለን ልጆቻችንም እንቆጣለን። ይህ ሁሉ ድርጅቱ ቢቃጠል ሰው ነው ሰው ነው የሚሰራው። ሰው ግን እዚህ ሞት አይተካም። ይህ ሁሉ ይተካል የሚል የሀገር ሽማግሌም አቅርበው ነበረ። አሁን የሚሰማን አቅጣጫ አላገኘንም። ዝም ብለን ተለያየን። መንግስት ለምን አይጠይቀንም? የክልሉ የፌዴራል ኮሎኔሉ ይመቱ አነጋግረናል ኮሎኔሉም እኔ ለማነጋገር ስልጣኔ አይደለም የሚል አቀረበልን። ወደ ማንም እንደማን የምናደርገው ከሰድስ ጠዋት የተሰበሰብን እስከ ሰባት ሰዓት ድረስ ተሳ እንትን ተለያየነ። ነዋሪዎችም ሆነ የሀገር ሽማግሌዎቹ አሁን እየተወሰደ ያለው እርምጃ ከተማዋን ለማረጋጋትም ሆነ ነገሮችን ወደ ቀደመበት ለመመለስ መፍትሄ አይሆንም ይላሉ። በግልጽ ውይይት ላይ የተመሰረተ ሁሉንም በእኩል መዳኘት የሚችል መፍትሄ ነው የሚያስፈልገንም ባይ ናቸው። በሌላ በኩል በጥምቀት በዓሉ ማግስት በሚከበረው የቃና ዘገሊላ በዓል ክብረ በዓል ላይ በጸጥታ ኃይሎች የተገደሉት ኢትዮጵያውያን ገዳይ ለፍርድ ሊቀርቡ ይገባል በሚል በትናንትናው ዕለት በድጋሚ ተቃውሞ በተቀሰቀሰበት ወልዲያ ከተማም ዛሬ ሁሉም ነገር ዝግ ሆኖ መዋሉን በተመሳሳይ ድምጹን እንድንቀይር የጠየቀ ነዋሪ ገልጾልናል። በአሁኑ ሰዓት ምንም አይነት ነገር የለም። አብዛኛው ወጣት እየታፈነ እየታሰረ ነው ያለው የታሰሩበት ቦታም ደግሞ ለመጠየቅ በምንሄድበት አብዛኛው ወጣት የት እንዳሉም በፖሊስ ጣቢያ ስንጠይቅ የለም ነው የሚሉት፣ ማረሚያ ቤት ነው ሲባል የለም ነው የሚባለው እና የት እንደወሰዷቸው አይታወቅም። አብዛኛው ወጣት የሚታሰረው ረብሻ ቀስቃሽ ናቸው፣ ጀማሪ ናቸው በማለት ዝም ብሎ በየቤቱ ይቸራል። በተቃውሞ እንቅስቃሴ ላይ የነበሩ እና በአይን ማኝነት ያነጋገርናቸው ነዋሪዎች የሚገልጹልን በከተሞቹ የሚደረጉት ተቃውሞዎች በሙሉ መንግስትን የሚቃወሙ ናቸው። በትናንትናው ዕለት በወልዲያ ከተማ ለተገደሉ ሰዎች የሻማ ባብራት ስነ ስርዓት ለማክበር ከጠዋቱ ሁለት ሰዓት በነበረው ፕሮግራም ተቃውሞ ተሰምቶ እንደነበረም ገልጸውልናል። የተቀዳ ድምጽም ልከውልናል። የኢትዮጵያ መንግስት የተቃውሞቹ ምክንያት ለሕዝብ ጥያቄ በአግባቡ ምላሽ አለመስጠቱን በመግለጽ ሁኔታዎችን እንደሚያስተካክል ይናገራል። ተቃውሞቹ ግን በየጊዜው እዚህና እዚያ እየተነሱ ናቸው። በዚህም ቁጥሩ በይፋ ያልተነገረ ሰው ሕይወት ጠፍቷል። የሰዎች አካል ጎድሏል በተጨማሪም የመንግስትና የግለሰቦች ንብረት ወድሟል ለመንግስት ድጋፍ ይሰጣሉ ያሏቸውን ግለሰቦችና የትግራይ ተወላጆች ቤትና ንብረት መቃጠሉን ያነጋገርናቸው ነዋሪዎች ገልጸዋል በአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን ማንነትን መሰረት አድርጎ ጥቃት ይፈጸማል የተባለውን በተመለከተ አነጋግሬያቸው ነበር ግጭቶች በተከሰቱበት ቦታ በያንዳንዱ ግጭቶቹ የህዝብ አይደለም። የወልዲያም፣ የቆቦም፣ የመርሳም ህዝቡ አብዛኛው ህዝብ ግራ በመጋባት ጉዳዩ እልባት እንዲያገኝ በመጣር ወይም ደግሞ በመደናገጥ የሚያይበት ሁኔታ ነበር የነበረው። ከዛ ባሻገር ደግሞ ቀንደኛ በመሆን አንዳንድ ተቋማትን፣ ግለሰቦችን አተኩሮ በግጭቱ የብሔር እንዲሆን የተወሰኑ ማንነታቸው ላይ የተመሰረተ ጥቃት ግለሰቦች ላይ እንዲደርስ የሰሩ ለይቶም ሀብት ለማውደም የተሞከረበት መጨረሻ ግን ጉዳዩ እየሰፋ በመጣ ጊዜ ከማንነት አልፎ ሁሉንም የአካባቢውን ሕዝብ አመራሩንም ጭምር ሀብቱንም ጭምር ያጠቃ ጉዳት ነው የደረሰው እና ይሄ በማንነት ላይ የተመሰረተ ብሔር ላይ የተመሰረተ ጥቃት የተሰነዘረባቸው ግለሰቦች አሉ። ከዛ ጉዳዩ እየሰፋ በሚመጣበት ጊዜ ደግሞ በርካቶች ንግድ ተቋማትና የአካባቢው ነዋሪዎች ተቋማትን ጨምሮ የመንግስት ተቋማትን ጀምሮ ጥቃት የደረሳለ በዚህም ምክንያት የተፈናቀሉ ከአካባቢ ለቀው የሄዱ ጉዳት የደረሰባቸው ሰዎች አሉ። ግን ደግሞ የየከተሞቹ ህዝብ ይሄንን እያወገዘ አሁን በየመድረኮቹ በቆቦም በወልዲያም ሰፊ ውይይት እየተደረገ ነው። በተጨማሪም በተመሳሳይ በቆቦ ከተማ ምንም አይነት እንቅስቃሴ እንደሌለ ነዋሪዎች ገልጸውልናል። በተያያዘም በጎንደር ከተማ ነዋሪ የሆነ አንድ ግለሰብ ዛሬ በጎንደር ዩኒቨርሲቲ ጠዋት በቁርስ ሰዓት ማለት ነው ምግብ እንዳልተመቻቸው የገለጹ ተማሪዎች ተቃውሞ አሰምተው እንደነበርና ታጣቂዎች ገብተው እንዳስቆሙት ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።